መስከረም 6 2009 ዓመተ ምህረት ማክሰኞ ማምሻውን በቄለም ወለጋ ዞን ደንቢዶሎ ከተማ ውስጥ ከመንግሥት ኃይሎች በተተኮሰ ጥይት እንደተገደሉ ከተነገረው የአንዱ ወጣት ወላጅ እናት ልጃቸው አስከሬን ላይ እንደተደበደቡ መናገራቸው ይታወሳል። በመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የሕዝብ ግንኙነት ዳይሬክተሩ አቶ መሐመድ ሰኢድ ሆነ ተብለው የሚሰራጩ የተሳሳቱ የሰብአዊ መብቶች ጥሰቶች መረጃዎች እንዳሉ ጠቅሰው እንዲህ የሚባሉ ሴት በተጠቀሰው አድራሻ የሉም ሲሉ አስተባብለው ነበር። ሆኖም በፌዴራል ኮሚኒኬሽንስ ጉዳዮች ጽሕፈት ቤት የፌስቡክ ገጽ ላይ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል መስከረም 12 በአሜሪካ ድምፅ ላይ የተገለጸው መረጃ የተገለጸው በመረጃ ክፍተት መሆኑን አስፍሯል። ቱጁቤሆራ ያጠናቀረችው ዘገባለ ሲሆን ግርማ ታቀርበዋለች። በቄለም ወለጋ ዞን ደምቢዶሎ ከተማ በወቅቱ በታጣቂዎች በተተኮሰ ጥይት ሕይወታቸው እንዳለፈ ከተነገረው ሁለት ወጣቶች ሀይሉ ኤፍሬም እና ኢብሳ ሩንዴ መካከል የ16 ዓመቱ ወጣት ሀይሉ ኤፍሬም እናት ወይዘሮ ታደሉ ተማም በወቅቱ ለአሜሪካ ድምጽ ሬዲዮ ልጃቸው ከሞተ በኋላ ያጋጠማቸውን ሁኔታ ሲናገሩ ይህን ብለው ነበር። ሬ ፈሰረታ ይናንጀቴ ሬሳው ላይ ቁጭ በያሉኝ ትንሿ ሴት ልጄም ነበረች። እሷንም ሊደግሙብኝ ሲሉ በንብርክኬ ታጣቂው እግር ስር ወደኩ። እዚያው የልጄ ሬሳ ላይ በወደኩበት ይደበድቡኝ ጀመር። ምን አደርጋለሁ? አጋዥን ልጄን አጣሁ። የመንግስት ኮሚኒኬሽን ጉዳዮች ህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ በበኩላቸው መንግስት በዚህ ጉዳይ ላይ ማጣራት ሲያደርግ እንደነበር ገልጸው፣ ሆን ተብለው የሚሰራጩ የሰብአዊ መብት ጥሰት መረጃዎች እንዳሉ በመጠቆም ይህን ብለው ነበር። ይሄ በፍጹም ውሸት ነው። እነዚህ ሰዎች እዛም አካባቢ የሌሉ የአካባቢ ሰዎች ያልሆኑ፣ ሶስት ሰዎች ሞተም የተባለው ሴትያም የአካባቢ ሰዎች ያልሆኑ መሆናቸውን ነው እኛ ለማየት የሞከር ነው ይሄ እንዳለ ሆነው ግን በተለይም በዚህ በማህበራዊ ሚዲያ እና ወደ ጽንፍ የወጡ ሚዲያዎች አካባቢ እንዲህ አይነት መረጃዎች የሚለቀቁት አንደኛ ሆን ተብለው ነው የህዝብን ስሜት ለመንካት፣ ለአመጽ ለማነሳሳት እና የጸጥታ ኃይሉንም ገጽታ ለማበላሸት ጭምር የሚደረጉ እንቅስቃሴዎች ያሉበት ሁኔታ ነው ያለው። የአፋን ኦሮሞ ዝግጅት ክፍል ባልደረቦች በአርብ ዕለት ዘገባቸው ወደ ደንቢዶሎ መልሰው ስልክ በመደወል ሰሞኑን ይካሄድ በነበረው የመምህራን ስልጠና ላይ በመጨረሻው የስልጠና ቀን በዚህ ጉዳይ ላይ በስፋት ተነስቶ ውይይት ተደርጎበት እንደነበር ዘግበዋል። በስልጠናው ላይ ተካፋይ የነበሩት አንድ መምህርም ስብሰባ ላይ ስለተነሳ ሁኔታ አስረድተው ነበር። ድምጽ በአሜሪካ ድምፅ የአማርኛ ፕሮግራም በቀረበ ዘገባ ላይ የመንግሥት ኮሚኒኬሽንስ ጽሕፈት ቤት ቃል አቀባይ አቶ መሐመድ ሰኢድ በሰጡት ቃል አስተማሪዎችና የአካባቢው ነዋሪዎች በጣም አዝነዋል። ይህ መንግሥት እንዴት እየዋሸን ያስተዳድረናል ልታስተዳድሩን አትችሉም። ኦሮሞን መወከል አትችሉም። የዜጎቻችሁ ደም እየፈሰሰ እንዲህ መናገራችሁ እንደ አውሬ መቆጠር አሳዝኖናል ብለን ላቀረብነው ጥያቄ እኛም አዝነናል ከማለት ሌላ ምንም አላሉም። የዞኑ የኮሚኒኬሽን ኃላፊ አቶ ዘመነ ጥጋቡም በዚህ ጉዳይ ላይ ምላሽ እንዲሰጡ ተጠይቀው ነበር። ዋይኔ ዱአቲ ሳቲፊ ኃይሉ ማሊፍ አካለ ዋ ነን ለለ አነመዱሙፋ የኢብሳና የኃይሉ መሞት ለምን እንደተካሄደ ባይመለከተኝም እንደ ግለሰብም እንደ ቢሮ ኃላፊም ከተማችን ውስጥ በተፈጠረው የጸጥታ ችግር በተባለው ቀን የሁለት ሰው ህይወት ማለፉ የተረጋገጠ ነው። ሐሙስ ማታ በአሜሪካ ድምፅ የተላለፈው የመንግሥት አቋም ነው ብዬ አላምንም። ኃይሉ ኤፍሬምም፣ ኢብሳ ሩንዴም፣ ወይዘሮ ታደሉ ተማምም የከተማችን ነዋሪዎች ናቸው። የፌዴራል ኮሚኒኬሽን ጽፈት ቤት ይህንን ጉዳይ በተመለከተ በፌስቡክ ገጹ ላይ ባሰፈረው ጽሁፍም ጉዳዩ በመንግስትና በአካባቢው ነዋሪዎች በኩል ለማጣራት ጥረት መደረጉን ጠቅሶ በቀጣይ በገለልተኛ ወገን እንደሚጣራና ወደፊት ለህዝብ እንደሚገለጽ አስፍሯል። ነገሩ ግን ከክልሉም ሆነ ከፌዴራል የጸጥታ ኃይሎች ተልኮና ባህሪ የማይመነጭ መሆኑን እንዲሁም እንደ ተቋም የጸጥታ ኃይሉንና መንግስትን የማይወክል መሆኑን ገልጿል። ድርጊቱ በግለሰብ ደረጃ ተፈጽሟል ተፈጽሞ ከሆነም ተጣርቶ የእርምት እርምጃ እንደሚወሰድ በጽሁፉ ላይ ሰፍሯል። በሌላ በኩልም በመስከረም 12/2009 በተላለፈው ዘገባ ላይ እንዲህ የሚባሉ ግለሰቦች የአካባቢ ነዋሪዎች አይደሉም በሚል የተገለጸው በመረጃ ክፍተት መሆኑም ተጠቅሷል።